የጀርመን መራይተ መንግስት አንጌላ ሜርክል ከጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ጋር ትናንት በስልክ መነጋገራቸው ጊዜውን የጠበቀ አለመሆኑን ኡልሪሽ ዲሊዮስ ተናገሩ። ጀርመን የሚገኘው ጌዜልሻፍት ፊዮ ቤድሮክተ ፍልከር ማለትም ለተጨቆኑ ሕዝቦች መብት ተቆርቋሪ ድርጅት ኃላፊው ኡልሪሽ ዲሊዮስ የጀርመን መንግስት ኢትዮጵያውያን በሚፈልጉበት ወቅት አልደረሰላቸውም ሲሉ ትናንት የተደረገውን የስልክ ንግግር ተችቷል። እውነቱን ለመናገር ስልክ ንግግሩ የተደረገበት ጊዜ እኛም ቢሆን ግራ ነው የሆነብን። የጀርመን መንግስት ላለፉት ሰባት ወራት ድምፁን አጥፍቶ ቆይቶ ነበረ። በኢትዮጵያ ሁኔታዎች በከፉበት ወቅት ጀርመን ያለችው የተሰማ ነገር የለም። አሁን ይቅርታ ተደረገ ሲባል ድንገት የጀርመን መንግስት ብቅ ብሎ እንዴት ያለ ድንቅ ነገር ነው አለ። ያ ጥሩ ነው፣ ግን ከልብ የሆነ አይደለም። ድምፅ በምንፈለግበት ወቅት፣ ሰዎች በሚታሰሩበት ወቅት የጀርመንን ድምፅ አላገኘንም። የጀርመን የውጭ ጉዳይ ሚኒስትር ድረገጽ ትናንት የጀርመኗ ምራየተ መንግሥት አንጌላ ሜርክል ከኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የስልክ ንግግር ማድረጋቸውን አስነብቧል። ስለ ኢትዮጵያ የውስጥ ፖለቲካ ሁኔታ ምራየተ መንግሥቷ በስልክ ንግግራቸው ወቅት ማንሳታቸውንም ጽሑፉ ጠቅሷል። ይህ የስልክ ንግግር ለኢትዮጵያ ሕዝብ ሳይሆን ለመንግስት የሚጠቅም መሆኑን ነው ዴሊዮስ የሚናገሩት። እንደሚመስለኝ ብዙ የሚያመጣው ነገር የለም ለኢትዮጵያ። በእርግጥ ይኸው መራይተ መንግስቷ ደውለው ላደረግነው ነገር እንኳን ደስ ያላችሁ አሉን በማለት የሚያወሩበትን እድል ይሰጣል። ይበልጥ ዲሞክራሲያዊ መንገዶች እንዲመቻቹ መራይተ መንግስቷ ምኞታቸውን መግለጣቸው ጥሩ ነው፣ ግን የፖለቲካ እስረኞች ተከታታይ እንክብካቤ ይሻሉ። ታዲያ ባለፉት ሁለት ዓመታት ዘብጥያ ለወረዱ 50 ሺ፣ 60 ሺ ለሚቆጠሩ የፖለቲካ እስረኞች ጀርመን ያደረገችውን ክብካቤ የት አለ ስለዛ የሰማነው ነገር የለም መራሄተ መንግስት አንጌላ ሜርክል ትናንት ከጠቅላይ ሚኒስትር ኃይለ ማርያም ደሳሌን ጋር ያደረጉት የስልክ ንግግር ለጀርመን መንግስት የእስረኞችን መፈታትን በተመለከተ ቀድሞም ብለን ነበር ከማለት የዘለለ ፋይዳ የለውም ሲሉ ኃላፊው አክሏል ለጀርመን የሚያመጣው ብቸኛው ነገር ቢኖር የውጭ ጉዳይ ሚኒስትሩና የመራሄተ መንግስቷ ጽህፈት ቤት ለዲሞክራሲ የበለጠ እርምጃ ሊወሰድ ይገባል ስንል ቀደም ሲል አስጠንቅቀን ነበር ማለት መቻላቸው ነው። ያ ጥሩ ነው፣ ግን ያው እንዳልኩት ያ በቂ አይደለም። ትክክለኛ ፍትህ ቢኖር ኖሮ እስረኞችን ይቅርታ አደረግኩ ብሎ መልቀቅ ሳይሆን ክሳቸውን አንስቶ ጥፋተኞች አይደላችሁም ማለት ነበር ብሏል። ጀርመን የኢትዮጵያ የልማት ተባባሪ ሀገር ናት ያሉት ኦልሪሽ ዲሊዮስ በተለይ ባለፉት ሁለት ዓመታት በኢትዮጵያ ጭቆናው ሲበረታ ያን ለማስቆም ያደረገችው አንዳችም ነገር የለም ሲሉ ተችቷል። ይልቁንም ጀርመን ሀገሯ ያሉ ስደተኞች ጉዳይ ይበልጥ ያሳስባታል ብሏል። የጀርመን ልኡካን ቡድን ወደ ኢትዮጵያ ማቅናታቸውንም ጠቁሟል። ግህት ሀም የደፈነ በእርግጥ ስለ ልዑካኑ ጉዞ ሰምተናል። ግን የመነጋገር አጀንዳው ምን እንደሆነ የምናውቀው ነገር የለም። የምናውቀው ነገር ቢኖር የስደተኞችና ፍልሰተኞች ጉዳይ ጀርመን ውስጥ ትኩረት የሚሰጠው ጉዳይ መሆኑ ነው። ኢትዮጵያ ደግሞ የስደተኞች መሸጋገሪያ ሀገር ናት። ለምሳሌ ከኤርትራ ከዛው ከኢትዮጵያም እጅግ በርካታ ሰዎች ይሰደዳሉ። ባለፉት ሶስት ዓመታት እንኳን እዚህ ጀርመን ሀገር ለደህንነታቸው ጥበቃ ሲሉ የመጡ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች አሉ። እናም እነሱን በተመለከተ ምን ማድረግ ይገባል የሚለውም ጉዳይ አበይ ጥያቄ ነው። ለተጨቆኑ ሕዝቦች መብት ተቆርቋሪ ድርጅት ኃላፊው ኡልሪሽ ዲሊዮስ ኢትዮጵያ ውስጥ ለሚከሰተው የሰብአዊ መብት ጥሰት ጀርመን ኃላፊነት አለባት ብሏል። ለዚህም የጸጥታ ኃይላት ስልጠና መስጠቷን፣ መንግስት በኢትዮጵያ ዲሞክራሲያዊ ይሆናል በሚል ተስፋ ብዙ መጠበቋን ጠቅሷል። በኢትዮጵያ አያሌ ነገሮች ሲከሰቱ ጀርመን ፊቷን ማዞሯን ግን ታቆም ሲሉ ጥሪ አስተላልፏል።